ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የጤና ባለሥልጣናት አውስትራሊያውያን በፋሲካ በዓል ከቤታቸው ባለመውጣታቸው ምስጋና አቀረቡ። ቻይና ከውጭ ወደ አገሯ ውስጥ በሚገባ ኮቪድ-19 ሳቢያ ቫይረሱ እንዳያገረሽ ስጋቷን ገለጠች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ፌዴራል መንግሥት ተጨማሪ 3 ሚሊዮን ዶላር ለአገር አቀፍ የኮሮና ቫይረስ መከላከያ እንዲውል መደበ። በመላው አውስትሬልያ እስካሁን 6359 ሰዎች በቫይረሱ ሲያዙ 61 ሕይወታቸውን አጥተዋል። ከ ከ338 በላይ አገግመዋል 81 ከፍተኛ ክብካቤ ይደረገላቸው ሲሆን 35 ጽኑ ታማሚዎች በአየር መተንፈሻ መሣሪያ እየተረዱ ነው የጤና ሚኒስትር ግሬግ ሃንት አውስትራሊያውያን በፋሲካ ቤታቸው በማዋላቸው በሺዎች የሚቆጠሩ ሕይወቶችን አድነዋል በማለት ምስጋና አቅርበዋል የኒው ሳውዝ ዌልስ የጤና ሚኒስትር ብራድ ሃዛርድ አረጋውያን መጦሪያ ግልጋሎት ሰጪዎች ወረርሽኞች ከሚያስከትሏቸው መዘዞች በእጅጉ እንዲጠነቀቁ አሳሰቡ። የሚኒስትሩ ማሳሰቢያ የመጣውም አንድ የአረጋውያን መጦሪያ ሰራተኛ በኮቪድ-19 ተጠቅቶ ሳለ ለስድስት ቀናት እየተመላለሰ ይሰራ የነበረ በመሆኑ ነው። በሳቢያውም አንድ የአንግሊከር ኒው ማርች ሃውስ ተጠዋሪ በቫይረሱ መያዛቸው ሲራገጥ፣ ሌሎች የምርመራ ውጤቶችን እየጠበቁ ይገኛሉ። ሚኒስትር ሃዛርድ ሰራተኞች ከታመሙ ወደ ስራ ገበታቸው መመለስ እንደሌለባቸው አስታውቀዋል። የሩቢ ፕሪንሰስ ክሩዝ መርከብ ተሳፋሪ የነበሩ ሁለት ሰዎች በቫይረሱ ተጠቅተው በመሞታቸው የኒው ሳውዝ ዌልስ ሟቾች ቁጥር 26 ደርሷል። ባለፉት 24 ሰዓት ዘጠኝ አዲስ በቫይረሱ የተያዙ ሰዎች የተመዘገቡ ሲሆን በጠቅላላው በኒው ሳውዝ ዌልስ በቫይረሱ የተያዙ ሰዎች ቁጥር ወደ 2863 ከፍ ብሏል። ከዚሁ ጋር በተያያዘም የሌበር የጤና ቃል አቀባይ ክሪስ ባውን የሞሪሰን መንግስት የሮቢ ፕሪንስ ክሩዝ መርከብ ሁኔታን እንዲቆጣጠር ጥሪ አድርገዋል። ባለፈው ማርች ወር 2700 መንገደኞች ያለ በቂ ለይቶ ማቆያ ፕሮቶኮል ከመርከቢቱ እንዲወርዱ ተደርጓል። ከመርከቢቱ ተሳፋሪዎች ጋር የተያያዙ የኮሮና ቫይረስ ሞቶችም 18 ደርሷል። አቶ ባውን ሁሉም የመርከቢቱ ተሳፋሪዎች በአስቸኳይ ምርመራ ሊደረግላቸው እንደሚገባ ሲሳስቡ፣ ይቺ መርከብ ብርቱ ጉዳት ማድረሷን ልብ ማለቱ ጠቃሚ ነው የፌዴራል መንግስቱ የሁኔታውን አስቸኳይነት ተገንዝቦ እርምጃ እንዲወስድ እንሻለን። የሮቢ ፕሪንስስ ጉዳይ የኒው ሳውዝ ዌል ችግር ሳይሆን ይህ የአገር አቀፍ ቅሌት ውጤት ነው ብለዋል። በሌላም በኩል ኩዊንስላንድ በኮሮና ቫይረስ ወረርሽኝ ወቅት ወላጆቻቸው ለአስፈላጊ ሥራ የተሰማሩና እገዛ ለሚሹ ልጆች ትምህርት ቤቶች በሁለተኛው የትምህርት ክፍለ ጊዜ ክፍት ይሆናሉ። ውሳኔውም በሚቀጥለው ወር እንደሚከለስ የኩንስላንድ ፕሪምየር አነስቴዥያ ፓለሼ አስታውቀዋለ። ወይዘሮ ፓለሼ በውሳኔው ጠቅላይ ሚኒስትር ስኮት ሞሪሰን ቅሬታ የሌላቸው መሆኑንም ገልጠዋለ። ባለፈው ምሽት ኩንስላንድ ውስጥ ሰባት ሰዎች በቫይረሱ ይጠቁ መሆናቸውም ተነግሯለ። ቻይና ውስጥ ባለፉት ስድስት ሳምንታት በኮሮና ቫይረስ የተያዙ ሰዎች ቁጥር ወደ አንድ መቶ ስምንት በማሻቀቡ ቫይረሱ ለሁለተኛ ጊዜ እንዳያገረሽ ስጋት አሳድሯል። የቫይረሱ መተላለፍ ሳቢያም ከውጭ አገር ወደ አገር ውስጥ የዘለቁ መንገደኞች መሆናቸው ተጠቆማል። የቻይና ብሔራዊ ጤና ኮሚሽን ቃል አቀባይ ሚፌንግ እንዳሉት የየአካባቢው ባለሥልጣናት ምርመራዎችንና ሕክምናዎችን በማድረጉ ይቀጥላሉ። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የጤና ባለሥልጣናት አውስትራሊያውያን በፋሲካ በዓል ከቤታቸው ባለመውጣታቸው ምስጋና ቀረቡ። ቻይና ከውጭ ወደ አገሯ ውስጥ በሚገባ ኮቪድ-19 ሳቢያ ቫይረሱ እንዳያገራሽ ስጋቷን ገለጠች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።